የኢትዮጵያ መንግስት የወሰደውን የተናጥል ተኩስ የማቆም ስምምነት የጣሰው ህወሓት በአማራ ሕዝብ ላይ ወረራ መፈጸሙን የተናገሩት የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ የክልሉ መንግስት የህልውና ዘመቻ ብሎ በሰየመውና ሁለተኛ ቀኑን ባስቆጠረ ዘመቻ ህወሓትን ወደ ነበረበት መመለስ እንደተቻለ ተናግረዋል። ማክሰኞ ዕለት ለአሜሪካ ድምጽ ቃለ ምልልስ የሰጡት የትግራይ ክልል መንግስት አመራር አባል እና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ሰመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን መግለጻቸው ይታወሳል። አቶ ግዛቸው በበኩላቸው ህዋት በአንድ ወገን በተደረገው የተኩስ አቁም ስምምነትን በመቀበል ለትግራይ ህዝብ እፎይታ በመስጠትና ራሱንም በመለወጥ ወደ ሰላም መመለስ ሲገባው በአማራ ህዝብ ላይ ክተት አውጆ እንደነበረ አስታውሰው በዚህም ምክንያት ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። በሌላ በኩል ህወሓት በኢትዮጵያ ላይ እያደረሰ ነው ያሉትን በደል በተመለከተም ዓለም አቀፉ ማህበረሰብ ፍትሐዊና ሚዛናዊ አካሄድ እየተከተለ አይደለም ሲሉ ተችተዋል። አቶ ግዛቸው የሰጡትን መግለጫ የተከታተለችው ዘጋቢያችን አስቴር ምስጋናው ዝርዝሩን ታስደምጠናለች። የፌዴራል መንግስቱ በትግራይ ክልል የሚያካሂደውን ዘመቻ አንዳንድ የውጭ ኃይሎች እየተመለከቱት ያለው በተሳሳተ መንገድ ነው ይላሉ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግዛቸው ሙሉነህ። ትክክለኛ መረጃ ቢሰጣቸውም መቀበል አይፈልጉም በማለትም ተናግረዋል። ከዚህ የተዛባ አመለካከት ተነስተው የሚሰጡት ውሳኔም ሚዛናዊ አይደለም ብለዋል። የአንድ ወገን የተኩስ አቁም ስምምነት በነበረበት ጊዜ ህወሓት ንጹሐን የትግራይ ተወላጆችን እና የኤርትራ ስደተኞችን ሲገድል አንድም ድምጽ የሆናቸው ኃይል አለመኖሩ እንዳሳዘናቸውም አቶ ግዛቸው ገልጸዋል። በሚያሳዝን ሁኔታ ትነግ እንደፈለገ በማይካድራ ከ1200 ዜጎች በላይ በግፍ ሲጨፈጭፍ አሁን ከሰሞኑ ተኩሳ የአንድ ወገን የተኩስ አቁም ስምምነት ከተደረገ በኋላ ጭምር ኤርትራውያን የሚገኙበትን ካምፕ ድረስ በመሄድ ኤርትራውያንን ሲጨፈጭፉ፣ ሲያፈናቅሉ ባገኙት አጋጣሚ አማራ ክልል ወሰን ጋር ገብተው ተሻግረው መጠው ተከዜን ተሻግረው መጠው የሚያገኙትን ሲገሉ፣ ሲዘርፉ ምንም አይነት ድምፅ አያሰሙ። በተግባር እየተዘረፍ በተግባር እየተጨፈጨፈ ምንም አይነት ነገር ማለት አይፈልጉ። ነገር ግን በውሸት በህዋት ፕሮፓጋንዳ ህዋት በስልጣን ዘመኑ ከፍተኛ ከኢትዮጵያ በዘረፈው ዶላር የሚያስተዳድራቸው የህዋት አክቲቪስቶች አሜሪካ ሆነው መንገድ ዳር ስለተኙ ስለተንከባለሉ፣ ይሄንን እንደ እውነት በኮንስፓይረሲ እየወሰዱ ስለኛ ያወራሉ፣ እኛ ላይ ጫና ይፈጥራሉ። ይሄ በግልጽ ኢትዮጵያ የኢትዮጵያን ትንሣኤ ካለመፈለግ ተለይቶ የሚታይ አይደለም። ይህን በተግባርም ጭምር እያሳዩት ስለሆነ ፍትሐዊ ባልሆነ መንገድ ጣልቃ እየገቡም ጭምር ጫና ለማድረስ ቢሞክሩና ትክክለኛውን ነገር አውቀው እንኳን ለማገዝ ባይችሉ እንኳን ዝም ብሎ መቀመጥ ሲችሉ የሚያደርጉትን ጫና በፍጹም የማንቀበለው እንደሆነ ለማንሳት ነው። አንዳንድ የውጭ ሚዲያዎችንም ጭምር ተችተዋል። ህወሓት ህጻናትና ሴቶችን ለጦርነት ሲማግድ እየተመለከተ አንድም ዓለም አቀፍ ሚዲያ መዘገብ አለመቻሉ እንዳሳዘናቸው ቃል አቀባዩ አክለው ገልጸዋል። በተግባር ሚዲያዎች ገብተው እንዲዘግቡ ፈቅደናል። ቦታው ድረስ የትኛውም የዩኤን አደረጃጀት ገብተው እንዲያዩ ፈቅደናል። ነገር ግን እውነት ለመናገር አይፈቅዱም። በሙሉ አንዳንዶቹ የምዕራባውያን ሚዲያዎችም ለዚህ የተሸጡ ናቸው። እውነት እያደር መታወቁ አይቀርም። እኛ ግን እውነት አለን። እኛ ግፉ አለን ለማንነታችን ላይ የመጣብንን ለመከላከል ነው ወደ ውጊያ እየገባን ያለው። ይሄ አጠናክረን ነው የምንቀጥለው። የህወሓት አጀንዳ ኢትዮጵያ ማፍረስ ነው ያሉት አቶ ግዛቸው ኢትዮጵያ ስትፈርስ ቆመው የሚመለከት ዜጋ ስለሌለም ሁሉም ክልሎች ልዩ ኃይላቸውን ወደ ግንባር እየላኩ እንደሆነ አስታውቀዋል። በዚህ መሰረት የኦሮሚያ፣ ሲዳማ፣ ሶማሌ ደቡብ እና ሌሎች ክልሎች ልዩ ኃይሎች ወደ ግንባር እየተንቀሳቀሱ እንደሆነ አቶ ግዛቸው አስታውቀዋል። የኦሮሚያ ብሔራዊ ክልላዊ መንግስት እና የሲዳማም ብሔራዊ ክልላዊ መንግስት ልዩ ኃይላቸውን እየላኩ ያሉት በተወካዮች ምክር ቤት ጭምር አሸባሪ ቡድን ተብሎ የተፈረጀ የጋራ ጠላታችን ስለሆነ የጋራ ጠላታችን ደግሞ በህልውና ላይ የመጣው በኢትዮጵያ ህልውና ላይም ጭምር ስለሆነ ግጭቱ በአማራና በትግራይ ብቻ ስላይደለም ኢትዮጵያ እናፈርሳለን በቅርብ ቀን እያሉ ነው የሚሰብኩት። እንግዲህ መቼ እንደሚያፈርሷት ባይታወቅም ሚሳካላቸው እንደማይሆን በውል ቢያውቁም የህዝብን ለውጥ አፈንግጦ የወጣው የጋራ ጠላት ስለሆነ ተነግ እሱን ለመዋጋት ወረራውም የጋራ ስለሆነ አማራ ክልል ደግሞ የኢትዮጵያ አንድ አካል ስለሆነ ከክቡር ጠቅላይ ጀምሮ በማንነታችን ላይ የመጣ ስለሆነ እንግዲህ ድሉን አልጠቀም ካለ ምንም ማድረግ ስለማይቻል በዚያ ደረጃ እያገዙን እንደሆነ መታወቅ አለበት ማለት ነው። የክልሉ መንግስት የህልውና ዘመቻ ብሎ የሰየመው ጦርነት ሁለተኛ ቀኑን እንደያዘ የገለጹት አቶ ግዛቸው ዘመቻው ውጤታማ መሆኑን ወደ ዝርዝር ሁኔታዎች ሳይገቡ ተናግረዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ደብረ ጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሄዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ሆነ ተናግረዋል። ባለፉት ስምንት ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛችሁ አካላት በአስቸኳይ ለቃችሁ እንድትወጡ በማለት ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግላችን እናስከብራለን ማለታቸው ይታወሳል። ዶክተር ደብረ ጽዮን የክልሉ ህዝብ መብቶችን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥልም ገልጸዋል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሀት የወልቃይትና ራያ አካባቢ አካባቢዎችን ወደ ትግራይ ያካለለው ከ30 ዓመታት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት እንደሌለው ይገልጻሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር